ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይልሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። እሁድ ነሐሴ 14 2009 ዓ ም በምሽቱ የብርቅ ሰዎቻችን ዝግጅት አምባሳደር ምሩ ዘለቀን ይዘናል። በፊት ኢትዮጵያ አምባሳደር ነበርኩኝ ልዩ ልዩ ሀገር። መጨረሻ ሽብሩ እንደተነሳ ንግድ ሚኒስቴር ውስጥ ሚኒስቴር ዴታ ተሹሜ ነበር። ግን ያሽብር ሰዓት ነው እና ሁኔታውም አልተመቸም። ስለዚህ ተገድጄ ከመታሰር ወይም ከመገደል ሸሽቼ ወጣ። ሀገር ሽብር የሚሉት የትኛውን ጊዜ ነው አምባሳደር? ያ አብዮቱ እንዲሁም ስለ ኢትዮጵያው ቡና ኮፊያ አራቢካ እንነጋገራለን። የእጽዋትም ሆነ የእንስሳት ስያሜ በዘመናዊ መልክ ማደራጀ የተጀመረው ካርሊነስ የሚባል ሱድናዊ ነው። የእሱ ተማሪዎች ቡናን መጀመሪያ የሰበሰቡት ከየመን ነው። ከየት እንደመጣ ታሪኩን አያውቁም። ከኢትዮጵያ ወደዛ መጥቶ እንደተተከለ እርሻ ላይ የተገኘውን ነው የሰበሰቡት። እና ያው ከአረብ አካባቢ ስለተገኘ ኮፊ አረቢካ ብሎ በጊዜው ካርሊነስ ይህን ስያሜ ሰጠው። ከዛ በኋላ ምግቢያውን በአጋጣሚ የአረቡ ስም ቅድሚያ ወስዶ ስለነበረ ወደ ኢትዮጵያዊ ስም ኦሪጂኑን የሚያመለክት ስያሜ ከዛ በኋላም ተቀይሮ ሊሰጠው አልቻለም። በዚህ ቦታ ሊቀል ምክንያት ዶክተር ታደሰ ወልደ ማርያም የደን ሳይንቲስትና የቡና ተመራማሪ ናቸው። ይመለሳሉ። በጣም ብዙ ስለተወራ በጣም ብዙ ሰው እንግዲህ አይኑን ወደ ላይ ያፈጣል። አስፈላጊ የሆኑ መነጽሮች አሉ ለዚህ አይነት ኤክሊፕስ ዲዛይን እንዲሆኑ እና ያንን ማድረጉ በጣም አስፈላጊ ነው። በጣም መጠንቀቅ ያስፈልጋል፣ የአይን ጉዳት ያደርሳል። ነገ በዚህ ሰዓት ዋሽንግተን ዲሲ እና ብዙ የአሜሪካ ግዛቶች በሙሉና ከፊል ፀሐይ ግርዶች ስር ናቸው። የናሳው ሳይንቲስት እና የተቋሙ የፀሐይ ምህዋር ክፍል ዳይሬክተር ዶክተር ብሩክ ላቀው ማብራሪያ ይሰጡናል። የፕሮግራሙ አዘጋጆችና አቅራቢዎች ጽዮን ግርማና ሰሎሞን አባተንን ጽዮን ለመስክ ሥራ ወደ ሲያትል ዋሽንግተን በራለች። ለዛሬ ብቻ ያን አስተናግዳችኋለሁ። ጤና ይስጥልኝ። እንደምን አመሻችሁ የተከበራችሁ አድማጮች። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም። ጤና ስጥልኝ። እንደምናመሻችሁ ዜናዎቹን የማሰማችሁ ቆንጅት ታዬ ነኝ። የዩናይትድ ስቴትስ ማሳቹሴትስ ክፍለ ሀገር ቦስተን ከተማ ትናንት በተካሄዱት የተቃውሞ ሰልፎች ላይ የከተማይቱ ፖሊሶች 27 ሰዎችን ማሰራቸውን አስታውቀዋል። ባለፈው ሳምንት ቨርጂኒያ ሻርለትስቪል ከተማ በነጭ የበላይነት አመለካከት አቀንቃኞች አደራጅነት ከተካሄደው የሶስት ሰዎች ህይወት ከጠፋበት ሰልፍ ተከትሎ በተከናወነው በቦስተኑ ሰልፍ የተገኘው ሰው አርባ ሺ እንደሚደርስ ነው የተገመተው። የታሰሩት ሀያ ሰባት ሰዎች ፖሊሶችን መማታትን ጨምሮ የተለያዩ ክሶች እንደሚመሰረቱባቸው የፖሊስ ኮሚሽነሩ ገልጸዋል። ሶስቱ የጥይት መከላከያ ሰደርያ የለበሱ እንደነበሩና ከመካከላቸው አንዱ ታ አጥቆ እንደነበረ ነው ኮሚሽነሩ የገለጹት። የዩናይትድ ስቴትስ የመከላከያ ሚኒስትር ጂም ማቲስ የትራምፕ አስተዳደር አፍጋኒስታንን በሚመለከት አዲስ ስትራቴጂ ለማውጣት የወሰደው ሂደት ያረካቸው መሆኑን ገለጡ። ዝርዝር ውስጥ ገብተው ለመናገር ግን ፈቃደኛ አልሆኑም። ማቲስ አማን ውስጥ በሰጡት ቃል ዋይት ሐውስ ለአዲሱ ፖሊሲ ይፋ ሳያደርግ በዝርዝር ለመናገር እንዳልፈለጉ ነው ያስታወቁት። በሌላ ዜና አፍጋኒስታን ውስጥ የታሊባን ታጣቂዎች እና ራሱን የእስላማዊ መንግስት ብሎ የሚጠራው ቡድን ተዋጊዎች አብረው ሆነው ከጥቂት ቀናት በፊት 36 ሰዎችን መግደላቸውን ጉዳዩን እየመረመረ የቆየው የተባበሩት መንግስታት ቡድን የመጀመሪያ ድምዳሜውን ሰጠ። ጭፍጨፋው የተፈጸመው ታጣቂዎች ሚርዛ ኦላንግ የምትባለውን የሚበዙት ነዋሪዎቿ ሺያ እስልምና ተከታዮች የሆኑባትን መንደር በወረሩበት ወቅት መሆኑ ታውቋል። በኢራቅ ከሞሱል በስተሰሜን የምትገኘውን ታል አልፋር ከተማን ከእስልምና መንግስት ተዋጊዎች ለማስለቀቅ ዛሬ የኢራቅ ኃይሎች ጥቃት አካሂደዋል። ጠቅላይ ሚኒስትር ሀይደር አላባዲ በቴሌቪዥን ሲናገሩ ተዋጊዎቹን እጃችሁን ስጡ አለዚያ ማለቃችሁ ነው ሲሉ አስጠንቅቀዋል። የኢራቅና የዩናይትድ ስቴትስ ወታደራዊ ባለስልጣናት እንደሚገምቱት ኤልታፋር ውስጥ ወደ ሁለት ሺህ የሚገመቱ የአይሲስ ተዋጊዎች መሽገዋል። የዚምባብዌዋ ቀዳማዊት እመቤት አንዲት ሞዴል ደበደቡ ተብለው ከተከሰሱባት ከደቡብ አፍሪቃ ወደ ሀገራቸው መመለሳቸውን የደቡብ አፍሪቃ የመንግስት የዜና ማሰራጫዎች ዘግበዋል። ከደቡብ አፍሪቃ ሊወጡ እንዳይሞክሩ ወሰኑ ላይ ጥበቃ እንዲደረግባቸው ታዞ እንደነበረ ሲታወስ፣ ዛሬ የደቡብ አፍሪቃ የዓለም አቀፍ ጉዳዮች ሚኒስትሩ ናቸው የዲፕሎማሲያዊ ከመከሰስ ነፃነት ሰጥተዋቸው የወጡት። ባለፈው ሳምንት እሁድ ግሬስ ሙጋቤ ደበደቡኝ ብላ የወነጀለቻቸው ጋብሪኤል ኤንግልስ የተባለችው ሞዴል ደርሶብኛል ያለችውን ጥቃት በዝርዝር በትዊተር አስታውቃለች። በኤሌክትሪክ ገመድ ነው የደበደቡኝ፣ ግንባሬ ላይም አቁስለውኛል ብላም ፎቶ አውጥታለች። በቅጽል ስማቸው ተናካሿ ውሻ ተብለው የሚታወቁት ደቡብ አፍሪቃዊቷ አቃቤ ህግ ጌሪኔል የክስ ሂደቱ እስኪፈጸም መግለጫ እንደማይሰጡ ተናግረው ነበረ። አሁን ግን የክስ ሂደት ይኖር እንደሆነ የሚታወቅ ነገር የለም። በመጨረሻም ታዋቂው ጥቁር አሜሪካዊ ኮሜዲያን እና የሲቪል መብቶች ከበሬታ ታጋይ ዲክ ግሬጎሪ አረፈ። ለአውሮፓውያን አቆጣጠር በ 1960 ዎቹ አመታት የቀለም ልዩነት አጥሩን ሰብሮ በቀልድ እያዋዛ የማህበራዊ ፍትህና የጤና መልእክቶችን በመናኘት የሚታወቅ ነው። በ84 ዓመቱ ያረፈው ዲክ ግሬጎሪ ከባድ የባክቴሪያ ኢንፌክሽን ታሞ ዋሽንግተን ዲሲ ውስጥ በሚገኝ ሆስፒታል ለአንድ ሳምንት ሲታከም መቆየቱን ቤተሰቡን ጠቅሶ አሶሲየትድ ፕሬስ ዘግቧል። በ68 ዓመተ ምህረት የሰላምና ነጻነት ፓርቲ ወክሎ ለፕሬዝደንትነት ተወዳድሮም እንደነበረ የሚታወስ ነው። ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሄርትስ በ25 ሜትር ባንድ በ12110 እና በ12140 ኪሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ነሐሴ 14 2009 ዓ ም ምሽት ፕሮግራም ነው። አሜሪካ ምን እየሆነች ነው? ይሄ ታላቅ ሀገር ሁሌ ፈተናዎች ይገጥሙታል። እንግዲህ ተስፋ የሚደረገው ይህን ፈተና አልፎ እንደሚወጡ ነው። የኦሃዮ ዩኒቨርሲቲው የፖለቲካ ሳይንስ ፕሮፌሰር ብሩክ ኃይሉ ናቸው ይዘናቸዋል። በቅድሚያ አንድ ሙዚቃ ልጋብዛችሁና ስለ ነገው ዩናይትድ ስቴትስን የሚያቋርጥ የፀሐይ ግርዶሽ በጥቂቱ እንነጋገራለን። የሰማይ Yeva is fatu and alam darcha and eruka too. I know tishimbine tada kumia yew. Sweat is wittish, wittish, I love. Yes, sir, my merry Ye her so fatu and alam darcha and Eric I know to shine it, Tadaka mea you. Sweet is with it, And this da a kid, and that የንብ እኔ ወድሻለው ፍቅርሽን፣ በፍቅሬ በፍቅርሽ ልቅመስ። ነገ ልክ በዚህ ሰዓት ዩናይትድ ስቴትስ ከምዕራብ ወደ ምሥራቅ በሚያቋርጣት የፀሐይ ግርዶሽ ሥር ትሆናለች። የነገው ሙሉ ግርዶሽ ከዘጠና ዘጠኝ ዓመት በኋላ የሚመጣ ክስተት መሆኑ ነው። ሰሞኑን ካቀረብንላችሁ ዝግጅት ቀንጨባ አድርጌ ላስታውሳችሁ። ግርዶሹ በተወሰኑ አካባቢዎች ሙሉ ግርዶሽ ወይም ቶታል ኤክሊፕስ ሲሆን ከፊል ግርዶሽ ፓርሻል ኤክሊፕስ ስር የሚያርፉ ስፋት ያላቸው የዩናይትድ ስቴትስና የካናዳ አካባቢዎች አሉ። ዋሽንግተን ዲሲ እና አካባቢዋ ከፊል ግርዶሽ ስር ከሚያርፉት ናቸው። ግርዶሹ በዋሽንግተን ዲሲ ሰዓት አቆጣጠር ከቀኑ 7 ሰዓት ከ17 ደቂቃ ከ52 ሰከንድ ላይ ይጀምርና 8 ሰዓት ከ42 ደቂቃ ሲሆን ከፍተኛው ከፊል ግርዶሽ ላይ ይደርሳል። ከሰዓት በኋላ 10 ሰዓት ከዜሮ አንድ ደቂቃ ሲሆን ጨረቃ ከፀሐይ መንገድ ሙሉ በሙሉ ትወጣና በዋሽንግተን ዲሲ የግርዶሹ ፍጻሜ ይሆናል። ጨረቃ ወደ ፀሐይ አንጻር ገብታ ሙሉ በሙሉ እስክትወጣ ሙሉ የግርዶሽ ጊዜ 2 ሰዓት ከ44 ደቂቃ ነው የሚሆነው። ኦገስት 21 ወይም ነሐሴ 15 በአመዛኙ ፀሐያማ፣ ሙቀቱ ከፍተኛው 85፣ ዝቅተኛው 70 ዲግሪስ ፋራንሃይት በመሆኑ ለዋሽንግተን ዲሲ እና አካባቢዋ ተመልካች እጅግ የተመቸ እንደሚሆን ተተንብዮዋል። ግርዶሹ የዩናይትድ ስቴትስን ምዕራባዊ ጫፍ የሚነካው በአካባቢው ሰዓት አቆጣጠር ከረፋዱ 3 ሰዓት ከ04 ደቂቃ ላይ ኒውፖርት ኦሬገንን ሲሆን ለሁለት ደቂቃዎች በሚቆየው አጠቃላይ ወይም ሙሉ ግርዶሽ ስር የሚወድቁት ከኦሬገን በኋላ አይዳሆ፣ ዋዮሚንግ፣ ኔብራስካ፣ ካንሳስ፣ ሚዙሪ፣ ኢሊኖይ፣ ኬንታኪ፣ ቴነሲ፣ ሰሜን ካሮላይና፣ ጆርጂያ እና ደቡብ ካሮላይና ይሆናሉ። ብዙ ሰው የማይኖርባቸውና ሙሉ ግርዶሽ የሚያልፍባቸው ስቴቶች ሞንታናና አዮዋ ብቻ ናቸው። ከኒውፖርት ኦሬገን ጀምሮ በአማካይ በሰዓት 3600 ኪሎ ሜትር በሆነ ፍጥነት የሚምዘገዘገው የጨረቃ ጥላ የደቡብ ካሮላይናዋን ቻርልስተን ለቆ ሲወጣ የዩናይትድ ስቴትስን ግዛት የሚያቋርጠው ሙሉና ከፊል የፀሐይ ግርዶሽ ፍጻሜ ይሆናል። በዩናይትድ ስቴትስ የኤሮኖቲክስና የጠፈር አስተዳደር ተመራማሪ እና የስራ ኃላፊ የሆኑትን ዶክተር ብሩክ ላቀውን ጋብዣለሁ። የአሁኑ እንግዲህ ዛሬ የምናወራው ዋናው ቶታሊቲ በጠቅላላ ርቀቷ ልክ አስፈላጊ ቦታ ላይ ስለሆነ ፀሐይም በሙሉ ትጋርዳለች፣ ወደ መሬት ቀርባ የምትገኝበት ጊዜ ነው፣ ጨረቃ ማለት ነው። አሁን ትንሽ ቀረብ ባለችበት ጊዜ ነው እንደዛ የሚሆነው። በዩናይትድ ስቴትስ ስድስት ሚሊዮን የሚሆኑ ቤቶች ለተወሰኑ ሰዓታት የኤሌክትሪክ ኃይል ሊቋረጥባቸው ይችላል። ምክንያት የፀሐይ ግርዶሽ ዩናይትድ ስቴትስ ከፀሐይ ጨረር ከምታመነጨው የኤሌክትሪክ ኃይል በግርዶሹ ምክንያት ስድስት ሜጋዋት የሚሆነው ምርት ይቆማል። ለማንኛውም መረቡን ከአማራጭ ምንጭ ጋር ለማገናኘት ባለሥልጣናቱ አሁኑኑ እየተሯሯጡ ነው። ሌላስ ምን መጠበቅ ይኖርባቸው ይሆን? የግርዶሹ ጥላ በሚያርፍበትና በሚያልፍበት መስመር ላይ ያሉ ሁሉ ዶክተር ብሩክ ላቀው ይነግሩናል ሲጠበቅ ቅዝቃዜ ይኖራል ማለት ያሁን፣ እዚህ በጋ ነው እንግዲህ ሙቀት አለ፣ ግን ያ በሚጨልምበት አካባቢ በሙሉ ለሁለት ደቂቃ ቴምፕሬቸሩ ይቀዘቀሳል፣ መቀዝቀዝ ይጀምራል፣ እንደ ሲመሽ እንደሚሆነው ማለት ነው። እሱ ነው ዋናው እንትኑ ና ያው፣ መኪና የሚነዱ ሰዎች ካሉ የመሳሰሉ ነገር የሚያደርጉ ሰዎች ያን ጥንቃቄ ያስፈልጋቸዋል ማለት ነው። ምናልባት ይህንን ትርኢት ለማየት ረጭ ሳይል የሚቀር አይመስለኝም። ግን ዋናው ነገር ይሄ ግርዶሽ በጣም በምድር ላይ በአሜሪካን ላይ ስለሚያልፍ በጣም ብዙ ስለተወራ በጣም ብዙ ሰው እንግዲህ አይኑን ወደ ላይ ያፈጣል ማለት ነው። በዛ ሁኔታ ላይ አስፈላጊ የሆኑ መነጽሮች አሉ። ለዚህ አይነት ኤክሊፕስ ዲዛይን እንዲሆኑ እና ያንን ማድረጉ በጣም አስፈላጊ ነው። እንዴት መለየት ይቻላል? ኦኬ ናሳ ሴፍ ግላስስ ብሎ ቢፈለግ ኤክሊፕስ ግላስስ ብሎ በጉግል ቢያደርጉ ይገኛሉ። ዋናው በኦንላይን በኢንተርኔት አዘው የሚገዙ መነጽሮች ብዙ ጊዜ ጨረር ያሳልፋሉ እና አይንን ሊጎዱ ይችላሉ። ስለዚህ ብዙ ቦታዎች አሉ፣ ሳይቶች አሉ ኢንተርኔት ላይ ጥሩውን የመነጽር የሚያመላክቱ ዋናው ጥንቃቄ ያስፈልጋል። ግን ግርዶሹ ሙሉ በመሆኑ በጨለመበት ሰዓት ያ መነጽር ማውለቅ ይቻላል። በዛ ለሁለት ደቂቃ ማለት ነው። ግን ከዛ በኋላ ከዛ በኋላ ግን በጣም መጠንቀቅ ያስፈልጋል። አይን ጉዳት ያደርሳል ያጋጠመ በሕይወት ዘመን አንዴ ብቻ የሚያጋጥም ክስተት ነው ይላሉ ብዙ ሰዎች፣ በተለይ ስለ ሙሉ የፀሐይ ግርዶች ሲናገሩ። በነገራችን ላይ ወትሮ በቀኑ ብርሃን ምክንያት ተደብቀው የማናያቸው ከዋክብትና ሌሎችም አለማት ወይም ፕላኔቶች ሁሉ በዚያ የግርዶች ሰዓት ጥርት ብለው በሙሉ ሰማይ ላይ ያንጸባርቃሉ። በሙሉ የግርዶች ሰዓት ማርስን፣ ሜርኩሪን፣ ጁፒተርንና ቪነስን ማየት ከፈለጉ ዛሬውኑ ይዘጋጁ። እንዴት ሊያዩአቸው፣ እንዴት ሊለዩአቸው እንደሚችሉ መረጃ ያሰባስቡ። ያኔም የጨረቃና የፀሐይን ግርዶሽ ትዕይንት ብቻ ሳይሆን በአካባቢዎ ያለው ሰማይ የጠራ ከሆነ ይፈትሹት፣ ይጎብኙት፣ ይንሸራሸሩበት። በዓይኖቹ የሁለት ደቂቃ ጊዜ አለ። ጭውውት ስለቡና ባለፈው ሰሞን የኢትዮጵያ ቡና ዕጣ ፈንታ ስጋት ላይ መሆኑን የሚያረዳ ዜና ወጣና ወደ አዲስ አበባ ደውዬ በምርምሩ ላይ ከተሳተፉትና ከእንግሊዙ ኬው የዕጽዋት ሀብት ጥበቃና ምርምር ማዕከል ሳይንቲስቶች ጋር ሪፖርቱንም ከጻፉት አንዱ የሆኑትን ዶክተር ታደሰ ወልደ ማርያም ጎሌን አነጋገርኳቸው። ዶክተር ታደሰ የአየር ንብረት ለውጥና የቡና ደን መድረክ የሚባለው የሁለት መንግሥታዊ ያልሆኑ ድርጅቶች ጥምረት የቴክኒክ አማካሪ ናቸው። ስለ ጥናታቸው መነሻና መድረሻ ጥናታቸው ስለ ዳሰሳቸው የጥንካሬ፣ የድክመት፣ የእድሎችና የስጋቶች ምንጮች የአሁን ሁኔታና የመጪው ጊዜ ትንታኔ ተነጋገርንና ስለዚህ ኢትዮጵያ ለዓለም አበርክተዋለች ስለሚባለው ቡና ነሳን ለካስ ዛሬ በሌላው ዓለም ሁሉ የሚመረተው ኮፊያ አራቢካ ተብሎ የሚጠራው የኢትዮጵያ ምድርና የአየር ንብረት ከወለዳቸውና ካቀፋቸው በሺዎች የሚቆጠሩ ዝርያዎች ሾልኮ የወጣው አንዱ ብቻ ነው። ዶክተር ታደሰ ይቀጥላሉ። ቡና አሁን በብዛት የሚንጠጣ ቡና እንግዲህ በዓለም እየተጠጣ ያለው ቡና አረቢካ ኮፊ የሚባለው ነው። አረቢካ ኮፊ በአብዛኛው ታዳጊ ሀገሮች ውስጥ ከሰባ ሀገር በላይ ይመረታል። በተለይ በታዳጊ ሀገሮች ውስጥ ትልቅ ቻቸውም ነው። እንግዲህ አረቢካ ቡና መገኘው የኢትዮጵያ ከፍተኛ ቦታዎች የሚገኙ ደኖች በተለይ በደቡብ ምዕራብና ደቡባዊ ወደ ባሌ እና በደቡብ ምዕራብ ደግሞ ከፋ፣ ወለጋ፣ ሸካ፣ ሎባቦር፣ ጅማ እና ቤንች ማጂ ዞን፣ እነዚህ አካባቢ በብዛት የሚበቅል ቡና ነው። በተፈጥሮ ጫካ ውስጥ ከብዙ ዓመት በፊት ያው ኢትዮጵያኖች ከማላመድ ጫካ ውስጥ ነው እያበቀሉ ሲያመርቱት የኖሩት ቡና አይነት ነው። ይሄ ኢትዮጵያ ለዓለም ሰጠች የሚባለው የኢትዮጵያ ውልድ የሆነው የተፈጥሮ ቡና ማለት ነው። ብዙ ሀገሮች ቡና የሚያመርቱ ሀገሮች ብዙ ኩባንያዎች ለገበያ የሚያቀርቡ ቡናን የሚመጻደቁበት የሚኮሩበት ስም ነው። ይሄ ስም መቶ በመቶ አራቢካ ቡና 100% አራቢካ ኮፊ እያሉ ወይም ደግሞ ብሌንድ ካደረጉም ወይም ደግሞ ከደባለቁትም የአረቢካ ድብልቅ እንደሆነም በግልጽ የሚናገሩበት ቡና ነው። ብቸኛ የቡና አይነት ነው ይሄ የቡና አይነት እና ዶክተር ታደሰ ለምን ኮፊ አረቢካ ተባለ? ለምን ኮፊ አቢሲኒካ ወይም ኮፊ ኢትዮፒካ ወይም ኮፊ ካፋ ወይም እንዲህ አይነት ከተወለደበት ቦታ ጋር የተያያዘ ስም ለምን አልተሰጠውም? በዚህ በሳይንሳዊ አጠራሩ ብዙ ሰው የኢትዮጵያ ቡና እንደሆነ አያውቅም። ይሄ ቡና ትክክል ነው እንግዲህ ምንድን ነው የቦታን ቃል ስሞች ስያሜ ሲወጣ ቅድሚያ ለ የተሰጠው ስም በጀነራል ስምምነቱ ምኖር በሳይንቲስቶች የተሰማሙት መጀመሪያ የተሰጠው ስም ቅድሚያ ይሰጠዋል የሚል ነው እና በአረቢካ ተብሎ የተሰጠበት ምክንያት ከሺህ ዓመት በላይ ይሆናል። ከኢትዮጵያ ወጥቶ ሌላም አካባቢ መብሰል ከጀመረ በተለይ የመን ሀገር ቡና ከሺህ ዓመት በፊት ተወስዶ እዛ ሊበቅል እንደነበረ በዛ ጊዜ የነበሩት የቦታኒ እጽዋቶችን ይሰበስቡ የነበሩ የታወቀው የካርል ሊነት የሚባለው የመጀመሪያውን በተለይ ዘመናዊውን የእጽዋት ስያሜ እጽዋት ብቻ ሳይሆን ነፍስ ያላቸው የእጽዋትም ሆነ የእንስሳት ስያሜ በዘመናዊ መልክ ማደራጀት የተጀመረው ካርል ሊነስ የሚባል ስዊድናዊ ነው። የእሱ ተማሪዎች ቡናን መጀመሪያ የሰበሰቡት ከየመን ነው። ከየት እንደመጣ ታሪኩን አያውቁም። ኢትዮጵያ ወደዛ መጥቶ እንደተተከለ እርሻ ላይ የተገኘውን ነው የሰበሰቡትና ያው ከአረብ አካባቢ ስለተገኘ ኮፊ አረቢካ ብሎ በጊዜው ካርሊነስ ይህን ስያሜ ሰጠው። ከዛ በኋላ እንግዲያውን በአጋጣሚ የአረቡ ስም ቅድሚያ ወስዶ ስለነበረ ወደ ኢትዮጵያዊ ስም ኦሪጂኑን የሚያመለክት ስያሜ ከዛ በኋላም ተቀይሮ ሊሰጠው አልቻለም። በዚህ ሩል ምክንያት ቦታ ምክንያት እንግዲህ ልክ ነው። አሁን ኢትዮጵያ በዚያን ዘመን በነበራት ስልጣኔ ከአረብ ሀገሮች እስከ ህንድ ድረስ ባለው በዛ የንግድ ግንኙነት ነበራት። በተወሰነ ወቅትም ደግሞ እነ የመንና ኦማን ራሳቸው በዚህ በአክሱምና በመሳሰሉ በኢትዮጵያ ነገስታትና ዳይነስቲዎች ስር ይተዳደሩ እንደነበር ይታወቃልና ትስስሩ የበዛ ነው። ከሺና ከሁለት ሺህ ዓመት በፊት የነበረው በእነዚህ አካባቢዎችና የመተላለፉም ሁኔታ ስለዚህ በዚህ በአረቢያ ልሳነ ምድር ላይም በንግዱም በምኑም እንዲስፋፋ ያደረጉት ኢትዮጵያውያን ራሳቸው ናቸው። ወደዛ ሄደው እና ያን ጊዜ እነዛ ኢትዮጵያውያን አልነበሩም በአካባቢው። ይህንን ምንጭ ለማሳየት የሚያስችል ነው። ታሪክን ትንሽ ለመፈተሻ ያህል ነው። እንግዲህ አወጣጡ ብዙ አይነት ቴዎሪዎች አሉ። በዛን ዘመን ወይ ወደዛ ሄዱ የኢትዮጵያ ነገስታት ይዘው ተሉ የሚባልም ነገር አለው፣ ወይ ደግሞ በመሀል ነጋዴዎችም ይዘው ተሉ ብዙ አይነት እንትን አለው። ግን ባህሉን ቢያንስ ያው የቡናን ጥቅም መጀመሪያ ያወቁ ሰዎች ወደዛ ወዲስ እንዳደረጉ ኢትዮጵያ ነገስታት ሊሆኑ ይችላሉ፣ ር አረብ ነጋዴዎች ሊሆኑ ይችላሉ። እንደዛ ታሪኩ እንደዛ ሆኑ። በዛ ዘመን ኢትዮጵያኖች እዛ ይኑሩ አይኑሩ በእርግጥ ታሪካዊ መረጃ የለኝም በዛ ዙሪያ። ምናልባት ቢኖሩም ደግሞ ወይ የዛ ሀገር ባህል ወስደው የአካባቢው ማህበረሰብ ጋር ተመሳስለው የሚኖሩ ሊሆኑ ይችላሉ። ያው ታሪኩን ያስረዳቸው ሰው ላይኖር ይችላል። የቋንቋም ደግሞ ባሪየር ሊኖር ይችላል። ስዊድሾቹ ወይ ደግሞ አውሮፓውያን ሲሰበስቡ ከአረቦቹ ጋር በደንብ መግባባት ይችሉ ይሁን ምንም የተጻፈ መረጃ የለም። በዛ ዙሪያ ግን የሆነ የመረጃ ክፍተት መኖሩን በትክክል ያሳያል ማለት ነው። የፕላንት ኦሪጂን ዶክተር ታደሰ ለመሆኑ በዚህ ዘመን ያላችሁ ተመራማሪዎች በዚህ ላይ እድሜ ልካችሁን እያጠፋችሁ ያላችሁ ሳይንቲስቶች ተጨንቃችሁበት ታውቃላችሁ? አስባችሁ ታውቃላችሁ? ስለዚህ ይሄንን ጉዳይስ አንስታችሁ ታውቃላችሁ እንዴ? ከሌሎቹ የእጽዋት ተመራማሪዎች የእጽዋት ስያሜዎች ስለ መቀየር ጉዳይስ ወደ አእምሯችሁ ሽቡ ብሎ ያውቃል? ይሄ ሩሉ ካልተቀየረ ለመቀየር ጥረት አልተደረገም። ግን ቢያንስ ሳይንቲፊክ ኔሙ ኮፊ አረቢካም ሆኖ ግን ኮመን ኔሙን ሰው በብዛት የሚጠቀመውን አረቢካ ኮፊ ነው አሁን ትሬድ ገበያ ላይ አሁን ስቶክ ማርኬት ላይ ትሸጥ ሆነ ማርኬት ላይ ትሸጥ አረቢካ እና ሌላ ተብሎ ነው የሚሸጠው። እና ሶሳይቲ ሁሉ አቋቁመን ነበር፣ በዚሁ በቡና ዙሪያ የሚሰሩ ኮፊያ ኢትዮፒካ የሚባል የሚል የሆነ የተወሰኑ እንቅስቃሴ የጀመሩ ሰዎች ነበሩ። እና እኔም ከእነሱ ጋር በቅርብ ስከታተል ነበር። እሺ ዞሮ ዞሮ እዚህ ከሀገር ውስጥ ብዙም ያለፈ አይደለም እንጂ ጥረቶች ተደርገዋል። እነዛ ስያሜዎችን ቢያንስ የወል መጠሪያ ስሙ የኢትዮጵያ ስም የያዘ እንዲሆን ጥረት ተደርጎ ነበር። እንዲህ ወደፊት ደግሞ አሁን በኢንስቲትዩሽን ደረጃም የቡና እና ሻይ ተመልሶ ስለተቋቋመ በባለስልጣን ደረጃ የባለሙያዎች እንደዚህ ግፊት ካለ ጥረት ይደረጋል። ግን ከዛ የበለጠ ደግሞ ሌሎች ያለበታ ቡና ብሎ አንድ አይነት ቡና ነው የሚያመርቱት። እኛ ግን በሺህ የሚቆጠር አረቢካ አይነትም ልናመርት ይችላለን ማለት ነው። ይርጋ ጨፌ ተብሎ ይርጋ ጨፌ ላይ ከሆኑ ለምሳሌ ይርጋ ጨፌ ራሱ ብንሄድ ኮቸሬ ወይ ደግሞ ሌሎች ወናጎ፣ የተለያዩ ስሞች ይኖራል። ጅማ ተብሎ አሁን ጅማ ውስጥ በአንድ ወረዳ ራሱ ሀምሳ ስልሳ አይነት ቡና ሊገኝ ይችላል። የጀኔቲክ ሀብቱ መገኛ ስለሆነ ቦታውን እና የቡናውን ዝርያ ተለያይነቱ ከፍተኛ በመሆኑ ጣዕሙም እንደዛው በጣም የተለያየ ነው። የሁሉንም የምናመርታቸውን ቡና ፕሮፋይል በደንብ ብናዘጋጅ ከዚህ ከአንድ ዝርያ ስያሜም የበለጠ በሺዎች የሚቆጠሩ ሌሎች አይነት ስያኖችን አውጥተን በደንብ ገበያ ላይ ልናውር እንችላለን። ያንን ነው በደንብ እንዳሁም መጠቀም ያለብን ብዬ ማስበው። በአጋጣሚ የኢሲኤክስ የቡና ዝርዝር እጄ ላይ አለና እሱን እያየሁ ነበር። እንደውም ወደ ኋላ ጠይቆታለሁ እያልኩ ነበር፣ ምንድን ነው ይህ ሁሉ ዝርዝር፣ ይህ ሁሉ ስም? ይርጋጨፌ ኤ፣ ወናጎ ኤ፣ ቆጨሬ ኤ፣ ገለና አባያ ኤ፣ እንደገና ወናጎ ቢ guji sidama a limu a limu bi kafa godare yaki andaracha benchmaji በበቃ ቄለም ወለጋ፣ ምስራቅ ወለጋ፣ ጊምቢ እያለ ይቀጥራል ዝርዝሩ እና እንዳሉት ወደ ሀረር፣ ወደ ተለያዩ አካባቢዎች ሁሉ ይሄዳል። ይሄ ዝርዝር እና ምን ማለት ነው እንግዲህ፣ ይህ የሚያሳየው ምንድን ነው፣ አንድ አይነት አይደሉም። ጣሙ የቡና ጣዕም ይለያያል እንደ የጂኦግራፊካል ኦሪጂኑ የተለያየ ዝርያውም እንደዚሁ የተለየ ጣዕም ያለው ዝርያ ይሆናል። ጣሙ ላይ ተመስርተው ነው እንደየ አካባቢው ጣዕሙ ከፍተኛ ተለያይነት አለው። አንዳንዱ እንደ ፍሩቲ ቴስትና ብዙ አይነት ስም ይሰጣሉ። አሲዲቲ፣ በተለይ ባለሙያዎቹ በዚህ ዙሪያ የካፕ የቲ ባለሙያዎች ብዙ አይነት መለያዎች ያላቸው በዛ ላይ ተመስርቶ ነው የሚሰጡት ደረጃውን የሚሰጡት። የይዘትስ ልዩነት አለ የይዘት ነው ጣዕሙ አሁን አንዳንዱ በውስጡ ያው ኬሚካሉ ነው ወሳኝ ጣ ጣሙ ዝም የሚወስነው በውስጡ ያሉት እነዚህ ኬሚካሎች አሉ። የሀረር ቡና አሁን ሲቆላ ራሱ ቅባት አለው እንትን ላይ ወዝ አለው በጣም አዎ። የሌላ አካባቢ ደግሞ ሞር ጣፋጭነት አለው ሹገር እንትኑ ከፍተኛ ሆኖ የተሻለ ጣፋጭነቱን የሚፈልጉ ይኖራሉ ወይ ደግሞ መራራነቱ በዛ እንደየ ቦታ ው ብቻ መጠናቸው ይለያያል። እና እነዚህ እነዚህ ይዘታቸው እብን ቅርጻቸው፣ የዘሩ መጠን ትልቅነቱ እና ትንሽነቱ፣ እነዚህ እነዚህ ሁሉ ብዙ ክራይቴሪያዎች ያላቸው የሚለዩበት። ግን እነዚህ ሁሉ በአንድ ኮፊያ አረቢካ ዝርያ ስር የሚካተቱ ናቸው ወይስ ሌላ ዝርያ አላቸው? በዚሁ ነው የሚካተቱት። እኛ ሀገር ያው የቦታ እንዳልኩ፣ ሌሎች ቡና አምራች ሀገሮች የተወሰነ ወቅት ለምሳሌ ከኢትዮጵያ ወታ ከኢትዮጵያ ያሁሉ ዘር ሊወጣ አይችልም። የተወሰነ ዘር ነው ወጥቶ የተከለው። የመን ውስጥ ያለውንም ደግሞ አረቦቹ ሌላ ሰው እንዲያውቅ ስለማይፈልጉ በደንብ ጠብቀው ነው የሚሸጡት፣ እንዳይበቅሉሉ አድርጎ ወደ ሌላ ይልካሉ ሲሸጡ። እና አንድ ሞኖክሴ ነው የደች ሞኖክሴ ነው የመን ሰርቆ ወደ አንድ ቅኝ ግዛታቸው መጀመሪያ ወደ ኢንዶኔዥያ ወስዶ ከዛ ወደ ሌላም ሙሉ የተባዛው ያ ማለት እንግዲህ በጣም ትንሽዬ ቅንጣት ነቼ ተወሰደችው ከዚህ ከባህር ከሆነው ከጀነቲክ ሀብት ውስጥ መምጣት የሆነች መቼ ወሰደች እና ያንን ተመራምሮ ዝርያውን ቢያሻሽሉ ምን ብሉም የሆነ ወሰን አለው። ያው ያን ልዩነቱን የሚያመጡበት ቲፒካል የሆነ የአረቢካ ጣዕም ያለው ቡና ያመርታል እንጂ እንደኛ አሁን የሁሉ ካታጎሪ ያለው ሊያመርቱ አይችሉም። ሌሎቹ ዝርያ ኦልሞስት በጣም ጠባብ የሆነ ዝርያ ስላለው ማለት ነው። ስለዚህ የትም ሊደገም የማይችል ምድር የኢትዮጵያ ምድርና የኢትዮጵያ አየር ነው ማለት ነው። ይህን ሁሉ ዝርያ ይዞ የሚኖር ማለት ነው። ዶክተር ታደሰ ብዙ ሰው የተለያየ አይነት አሁን እርሶ የዘረዝሯቸውን በዝርዝር የሚታወቁትን የቡና አይነቶች በተለያየ ደረጃ ነው የሚያነሳቸው። አንዱ ይሄኛው ነው ጥሩ ይላል፣ ሌላኛው ይሄኛው ይሻላል ይላል። እንደውም ሰው ራሱ ከየአመጣጡ የሚፎክርበትም ጭምር ነው እኔ ከሐረር ነኝ የሐረር ቡና ነው እኔ ከነቀምት ነኝ የነቀምት ቡና ነው እኔ ከከፋ ነኝ የከፋ ወይም የጅማ ቡና ነው እኔ ከሲዳማ ነኝ የሲዳማ ቡና እኔ ከወናጎ እኔ ከይርጋ ጨፌ ይርጋ ጨፌ ቡና እያለ እንደየ አካባቢው ሰው ቡናው ራሱ የማንነቱ መገለጫ ይሆናል ለመፈከሪያም ጭምር ይሆናል እና በእናንተ በተመራማሪዎቹ ዘንድ ስትመለከቱትና በዓለም ገበያ ደረጃም ሲታይ የትኛው ቡና ነው ይበልጥ ክብደት ያለው፣ ይበልጥ ተመራጭነት ያለው? ውይይቱ ይቀጥላል። አመሰግናለሁ ዶክተር ታደሰን። ዝግጅታችንን በዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ማግኘት ይቻላል። በትዊተር ሃሽታግ ቪኦኤ አምሐሪክ ብላችሁ ተከተሉን፣ ተነጋገሩ። ሶሎሞን አባተ ነኝ ለምሽቱ እያስተናገድኳችሁ ያለሁት። ወደ ተከታዩ ዝግጅታችን እናልፋለን። ብርቅ ሰዎቻችን አምባሳደር እምሩ ዘውዴን ለዛሬ በእንግድነት ይዘናል። ያለፉ ዘጠና አምስት ዓመታት ዕድሜያቸው ጎዳና በብዙ ሥራዎችና ትውስታዎች የታጨቀ ነው። ላለፉት አርባ ሁለት ዓመታት የሚኖሩት በዩናይትድ ስቴትሷ አርሊንግተን ቨርጂኒያ ነው። ሰሞኑን አገኘኋቸውና የሕይወታቸውን ጉዞ እንዲያጫውቱኝ ጠየቅኳቸው። በደስታ አሉና ቀጠልን። የዕድሜ ብልህነት መልእክቶቻቸውንም ያጋሩናል። በፊት የኢትዮጵያ አምባሳደር ነበርኩኝ ልዩ ልዩ ሀገር። መጨረሻ ሽብሩ እንደተነሳ ንግድ ሚኒስቴር ውስጥ ሚኒስቴር ዴታ ተሹሜ ነበር። ግን ያ ሽብር ሰዓት ነው እና ሁኔታውም አልተመቸም። ስለዚህ ተገድጄ ከመታሰር ወይም ከመገደል ሸሽቼ ወጣሁ። ሀገር ሽብር የሚሉት የትኛውን ጊዜ ነው አምባሳደር? የአብዮቱ ስልሳ ስድስት ማሆኑ ነው መሰለኝ። የስልሳ ስድስቱ እና በስልሳ ስድስት አመተ ምህረት ነበር እርስዎ ሚኒስትር ደኤታ ተብለው የተሾሙት በማን በዣኖች ጊዜ ነው? አ የትኛው ጠቅላይ ሚኒስትር ነበሩ? የዛን ጊዜ ጠቅላይ ሚኒስትሩ አቶ ጻዊዛ ዛክዩ ነበሩ። እሺ እንደምታውቀው ጊዜ እንዳልካቸው በጣም እንጃ ሶስት ወር ነው አራት ወር ነው የቆየ አጭር ጊዜ ነው። እውነት ነው። ይህ ነው እንግዲህ ከህይወቴ ሙሉ ከውጭ ጉዳይ ነው የሚበዛውን ጊዜ ያገለገልኩት። መጀመሪያ አገር ግዛት ሚኒስቴር ነጻነት እንደወጣን ሀረር ነበርኩ፣ በሺ ዘጠኝ መቶ ሰላሳ ሶስት አመተ ምህረት ማለት ነው። አዎ። እና የሉል መኮንን አለ ስላሴ የሳቸው ጸሐፊ ሆኜ ሀረር ነበርኩኝ። ከዛ በሰላሳ አራት አገር ግዛት ሚኒስቴር ገባሁ። በምን ኃላፊነት ገቡ? ያን ጊዜ የጤና ጥበቃ ክፍል በአገር ግዛት ሚኒስቴር ነበረ። እሺ። ምን ጊዜ ትንሽ ቋንቋ እንግሊዝኛም ፈረንሳይኛም አቅ ነበረ። ስለዚህ እዛ ጤና ጥበቃ መደቡኝ። ያን ጊዜ አንድ እንግሊዝ ነበረ የሚያስተዳድረው፣ እና ጸሐፊ ሆኜ እዛ ሰራሁ እና ጸሐፊ ዛዘልጎርጊስ ነበሩ ሚኒስትሩ እና ከእሳቸውም ጋር እንደሰራሁኝ እንግሊዙ ሲለቅ አንድ አሜሪካን የጤና ጥበቃ ዲሬክተር ተቀጥሮው ነበረ እና እኔ እንግሊዝኛም ፈረንሳይኛም ጣሊያንም ስለብዳ ገር አንተ እዚህ ምን ትሰራለህ ጤና ጥበቃ ገና ወጣት ነ ውጭ ጉዳይ ብትገባ ይሻላል አለኝ እና ለጸሐፊ ትእዛዝ ነገርኳቸው እሳቸው መልካም አሉና በአስራ ዘጠኝ መቶ አርባ አራት ውጭ ጉዳይ ገባሁ ለጸሐፊ ትእዛዝ ወልደ ጊዮርጊስ ሚኒስትሩ ማለት ናቸው የአገር ግዛት ያገግዛል ግን፣ ያን ጊዜ ጸቢዛ ዛክሊኑ ውጭ ጉዳይ ምክትል ሚኒስትር ነበሩ። እና እሳቸውንም ስለማውቃቸው ከሳቸው ጋራ እንግዲህ ብዙ ሰራሁኝ። በዚህ የኤርትራ ጉዳይ ሁሉ ያ ሁሉ በዩናይትድ ኔሽንስ የመጀመሪያ ስብሰባ ለአንድ ሲደረግ ሄድኩኝ ከእሳቸው ጋራ ከዛም ሰላም ጉባኤ ተሄድኩኝ የዴሌጌሽኑ ጸሐፊ ሁኜ። ወዴት ነበረ የሄዱት? ጀነራል አሴምብሊ ዩናይትድ ኔሽንስ ከሳን ፍራንሲስኮ በኋላ የመጀመሪያው ጉባኤ ላንደን ነበረ በአስራ ዘጠኝ መቶ አርባ አምስት ማለት የተባበሩት መንግስታት ድርጅት እንደ ተቋቋመ ማለት ነው። በአመቱ እንደ ተቋቋመ ግን ያኔ ተፈራረሙ፣ ሳን ፍራንሲስኮ ላይ ተፈረመ እና ከዛ የመጀመሪያው ጠቅላላ ጉባኤ ላንደን ነበረ በአስራ ዘጠኝ መቶ አርባ አምስት ምናልባት ካልተሳሳትኩኝ የተባበሩት መንግስታት ድርጅት ጠቅላይ ጽህፈት ቤት አሁን ኒውዮርክ ያለው ሳን ፍራንሲስኮም ሊሆን ይችላል የሚ የሚል ሃሳብ ነበር መሰለኛን ጊዜ ነበረ ሀሳብ እኔ እንኳን ያን ጊዜ አልሄድኩም። አቶ ጴጥሮስ ሳዱ ነበረ ጸሐፊ ሆኖ ሄደው፣ ግን መጨረሻ ላይ አውሮፓያኖቹ አየሉና ወደ ላንደን እንዲሆን ተደረገ ስብሰባው። ከሄድኮርተሩ አይደለም ስብሰባው። ይሄ የኤርትራና የኢትዮጵያ ጉዳይ ስብሰባ ማለት ሆነው ወይስ የተባበሩ መንግስታት ድርጅት ጠቅላላ ጉባኤ? ያን ጊዜ ነው እኛ እንግዲህ የኤርትራን ጉዳይ ያቀረብ ነው። እና ከዛ እንዲሁ በአጀንዳ ውስጥ ገባ። እና ከጥቂት ወራት በኋላ አርባአርባ ስድስት የሰላም ጉባኤ ነበረ ከጠላት ሀገሮች ጋር ጀርመኒም ገና እንደተያዘ ነበረ ጣሊያን እንኳን ቀደም ብሎ ነው ወደ ጋስፔሪ መንግስት ወደ እንግሊዞቹ የተመለሱት እና ያን ጊዜ እንግዲህ የሰላም ጉባኤ የተደረገ የርቅ ወይም ፒስ እንትን ተብሎ ፓሪስ ላይ በአርባ አምስት ተጀመረ እዛ ብዙ ቆየ ወደ ሰባት ስምንት ወር ቆየን ያን ጊዜ ጉዳዩ እንግዲህ የኛም ቀረበ፣ ንግግር ተደረገ፣ ግን ውሳኔ አልተገኘም። እና የአራቱ መንግስታት እነሱ ቢያዩት ይሻላል ተባለ። አራቱ መንግስታት ማለት ያኔ እንግዲህ የአሜሪካ፣ መስኮብ፣ ቻይና፣ ፈረንሳይ እና ስድስት እንግሊዝም ነበረች። እንግሊዝ አሁን ነበሩ። እነሱ እንግዲህ ከሰላም ጉባኤ ላይ እዛ ብዙ ትክርክር ተደረገበት። ግብጾች ይፈልጉ ነበር፣ ለኔ ነው። ጣልያኖች እንደውም ይመለስልን ብለው ነበር የኢትዮጵያን ግዛት እና በጣም አስቸጋሪ ሁኔታ ነበረ። እና እዛ ላይ ብዙ ከባድ የዲፕሎማቲክ ስራ ጸሐፌ ትእዛዝ አክሊሉ ሰርተዋል። እሳቸው ብቻ አይደለም ሌሎችም ነበሩ። መጀመሪያ ላይ ብላቴን ጌታ ሎሬንሶ ነበሩ። ብላቴን ጌታ ሎሬንሶ ታዕዛዝ ናቸው ማለት ነው። ያኔ እሳቸው ሞስኮ አምባሳደር ነበሩ ከዛ መጥተው ነው ግን፣ ህመምተኛ ነበሩ አልቆዩም። ዴሌጌሽኑን ይመሩት ግን የነበሩ ጻቢዘዛክሉ ናቸው ብላታ እና አምባሳደሮች ደግሞ እንደ ብላታ ፍሬም ተወልደ መድህን አቶ ተስፋይ ተገኝ፣ እነ ልጅ ማንበሪ የህራድ እንደዚህ ነበሩ እና እዛ ብዙ ትግል ነበረ። አረቦች በጣም ተቃወሙ። ወደ ኢትዮጵያ ኤርትራ እንትመለስ አልፈለጉም። ጣሊያንም አብሮ እንትን ነበር። ግብጾች ራሳቸው እንዲሁ ይፈልጉ ነበረ ለማናቸውም ብዙ ክርክር ከተደረገ በኋላ ይሄ ጉዳይ እንግዲህ ለእነዚህ ለትልልቆቹ መንግስታት፣ እነሱ ስብሰባ ላንደን ላይ ያደርጋሉ እና እዛ ስብሰባ ይወሰን ተባለ። ያን ጊዜ ኒውዮርክ ተወሰነ። የኒውዮርክ ደግሞ ስብሰባው ሲደረግ እንዲሁ ቴምፖራሪ ነበረ። ገና አልተወሰኑም ነበረ ጊዜው ነበረ ለጊዜው ነበር እና ያን ጊዜ ሲቀርብ ጉዳዩ እንግዲህ እሱን ደግሞ ይጠና ተባለ። እንግዲህ እንደገና ደግሞ ክርክር ነበር፣ እንዲሁ ቅድም እንዳልኩ ለእኛ ይሁን የሚሉ ነበሩ። ደግሞ ለጣሊያኖች የሚረዱ ደግሞ ወገኖች ነበሩ፣ እንደ ሳውት አሜሪካ፣ እንደ አርጀንቲና የመሳሰሉ ሀገሮች ነበሩ በጣሊያን የረዱ የነበሩ እርሱንም ተከራከረ። ግብጾችና አረቦችም ደግሞ አሁንም ለእኛ ይሁን አሉ። እያገዙን የነበረ ህንድ ነበረ። በጣም የደግፉን ነበረ። ሜክሲኮ እና አንዳንድ ደህና አገሮች ነበሩ። ስካንዲኔቨን፣ ስዊድን፣ ከአረቦቹ ሀገሮች ሶሪያና ኢራቅ ነበሩ መሰለኝ። ዛን ጊዜ ሊባኖስ ሊባኖስም ነበረ። ሲሪያ ነበረ ያን ጊዜ የራክም ነበር የአረብ ሊግ የምትለው እና ግብጾች ነበሩ። እነሱ እነሱም በጣም እንትን ይፈልጉ ነበር ሊቃወሙ ነበረ። አዎ በይፋ ነበር፣ ችግር አልነበረም። እና በብዙ ክርክር የመጀመሪያው አመት ውሳኔ ሳይሰጥ ለሁለተኛው ተላለፈ። ሁለተኛ አመቱ ሲተላለፍ ለአንድ ስብሰባው ኒውዮርክ ሆነ። ክርክሩ ሲቀጥል በመሀል ሮክፌለር አሁን ዩናይትድ ኔሽን ያለበት መሬቱን ለዩናይትድ ኔሽን ሰጠ፣ ህንጻው እንዲገነባ ማለት ነው። በዚህ ምክንያት ነው ከዛ የቀሩ አምባሳደር፣ መቼም የኤርትራ ጉዳይ ሲነሳ የነበረው የተባበሩት መንግስታት ድርጅት ሲቋቋም ጀምሮ ነው ማለት ይቻላል። አሁን እርስዎ እየነገሩን ገና ገና እንደተቋቋመ ነው። መጀመሪያ መጀመሪያ ስብሰባው ላይ ነው ጀመር። እስቲ አንድ ጥያቄ አንድ ጥያቄ ላንሳ። ለመሆኑ ለምንድን ነው ያን ጊዜ ኤርትራ ወደ ገሌ ትሂድ፣ ወደ ኢትዮጵያ ትሂድ፣ ወደ ጣሊያን ተብሎ ይህንን ያህል ጥያቄ ሲነሳ የነበረው? ለምንድን ነው ያን ጊዜ ወዲያው ኤርትራ ከጣሊያን ነፃ እንድትወጣና የራሷን መንግስት አስመራ ላይ እንድትመሰረት ያልተደረገው? የመጀመሪያ ነገር የራሷ መንግስትም የሚሆን ነገር የላትም ነበር። ሁለተኛ ነገር አዎ፣ በእርግጥ ይሄ እውነት ነው። በጣሊያን ስር ነበረች። አዎ፣ እሱ ብቻ አይደለም። ብዙ ኤርትራውያን እንደ ብላቴን ጌታ ሎሬንሶ ለኤፍሬም ተወልደ መድህን አገር ውስጥ የነበሩ ኤርትራውያን ኃይለኛ ፕሮ ኢትዮጵያን የሚል እንትን ነበረ። አዎ፣ ኢትዮጵያ ወይ ሞት የሚል ንቅናቄ ነበር ነበር። እሱ ደግሞ የተመሰረተው ገና ጃን ጃንሆይ እንደገቡ ግንቦት ወር ይመስለኛል እኔ ሀረርዴ ነበር እኮ ሄድኩ ከልዑል መኮንን ጋር እና አንድ ወደ መስከረም እና ጥቅምት ላይ መጀመሪያ ሄደን፣ እንግሊዞች ሀገሩን እንደያዙ ነው። ያን ጊዜ አስመራ ሄደን ልዑል መኮንን ብዙ የሀገር ባለ አባቶችና ፕሮ ኢትዮጵያንስ አነጋገሩ። ያን ጊዜ ነው የጀመረው እና ብዙ ኤርትራያን እንዴ ፌዴሬሽን እኮ የተደረገው እኮ በኤርትራያኖች ብዛት ነው እንጂ እኛ ስራ እንኮ አይደለም። ኦፍኮርስ እኛን የባህር ወደ ብንፈልግ ነበር። ደግሞ እኛ ከጣሊያን በፊት ምን ነበሩ ኢትዮጵያ ነው እኮ የባህር ነጋሽ ክፍል ነው የሚባለው ባጼ ዮሐንስ ጊዜ ሆን እስከ መጨረሻ ድረስ ጣሊያን እስኪ ነው እንጂ የኢትዮጵያ ክፍል ነው ኤርትራ የሚባል ነፃና ኤርትራ ራሱ ስሙ ጣሊያኖቹ ኮሎኒ ሲያደርጉ እነሱ ያወጡት ስም ነው እንጂ በኤርትራ ታሪክ የለም አገር ሆኖ። አምባሳደር ምሩ ዘውዴን ለአሁን ላመስግንና ለጊዜው ላሰናብት። ውይይታችን ግን አላበቃም ይቀጥላል። አሜሪካና የዘንድሮ አባዜዋ ማሳቹሴትሷ ዋና ከተማ ቦስተን ላይ ትናንት ተጠርተው የነበሩ ሁለት ተቃራኒ ሰልፎች ያለ ብዙ ችግር ተጠናቀዋል። በአንድ በኩል የመናገር ነፃነት ሰልፍ የተባለ በነጭ የበላይነት አስተሳሰብ አራማጅ ቡድኖች የተጠራ ሲሆን በሌላ ወገን ደግሞ የእነዚህ ተቀናቃኞች የሆኑና ባለፈው ሳምንት የቨርጂኒያዋ ሻርለትስቪል ከተማ የአንድ ሰው ሕይወት ለጠፋበትና 19 ሰው ለተጎዳበት ሁከት በሰጡት ምላሽ ምክንያት በፕሬዚደንት ዶናልድ ትራምፕ ላይ ቅሬታ ያላቸው አሜሪካውያን ናቸው ቦስተን አደባባይ የወጡት። በከተማይቱ አስተዳደርና በፖሊስ መረጃ መሠረት 40 ሺህ የሚሆን ቁጥር ያለው ሰው ነው የወጣው። ደረሰ የተባለው ያልተፈለገ አጋጣሚ ይህ ነው የሚባል አይደለም ተብሏል። ከቁጥር አይጣፍም። ባለሥልጣናቷ ያልተገባ ባሉት ምግባር ምክንያት አንድ ሀያ ሰው ይዘው ሳያስሩ አልቀሩም። ስጋታቸው ግን የበረታ ነበርና የተዘጋጁትም ለከፋው ነበር። በሌሎችም የአሜሪካ ግዛቶችና ከተሞች ተመሳሳይ ሰልፎች እየተካሄዱ ነው። ሰሞኑን አንዳንድ የኃይል አድራጎቶችም ተስተውለዋል። የሻርለትስቪሉን አያክሉ እንጂ በአሜሪካ ባርነት በኃይል ከተወገደ አንድ መቶ ሐምሳ ዓመት ሆኖታል። በዓለም ላይ የናዚ አስተሳሰብና ፋሽዝም በጦርነት ከተሸነፉ ሰባ ዓመታት አለፉ የዘር መድሎ መሠረቱ ተናግቶ የሲቪል መብቶችና የሰው ልጅ ሙሉ እኩልነት በዩናይትድ ስቴትስ በሕግ ከተደነገጉ ወደ ስድሳው ዓመት እየተጠጋ ነው እና ታዲያ ከዚህ ሁሉ በኋላ በሀያ አንደኛው መቶ ክፍለ ዘመን በ2017 ዓመተ ምሕረት አሜሪካን ምንነካትና ሰሞኑን እንዲህ በዘርና በመከፋፈል አባዜት እናጣለች ወደ ክሊቭላንድ ደወልኩና በኦሃዮና በኦሃዮ ስቴት ዩኒቨርሲቲዎች የፖለቲካ ሳይንስ ፕሮፌሰሩን ዶክተር ብሩክ ኃይሉን ጠየኳቸው። አመሰግናለሁ አቶ ሰለሞን ለተሰጠኝ እድል እንዲሁም ለዚህ መሰረታዊ ሰፊና ቁልፍ ጥያቄ። እንግዲህ አሜሪካንና አሜሪካ ያደረገው የአሜሪካ ራሷ ስትመሰረት ያላት ኳሊቲ ስልበል ፊቸሯ፣ ገጽታዋ ነው ጥራቶቿ፣ ማንነቷ ማንነቷ ነው። ምክንያቱም ለምሳሌ ጀርመን ብንል፣ ወይ ስፓኒስ፣ ወይ እንግሊዝ፣ ወይ ስዊድን ብንል ሁሉም የራሱ ታሪክ አለው፣ እንዴት አመሰራረቱ፣ አስተዳደጉ፣ እስካሁን ድረስ ያለው እድገቱንም ግንዛቤ ወስደን ማለት ነው። አሜሪካ በአሜሪካነቷ ለየት የሚያደርጋት ከታች ከዜሮ ልበል የተነሳች የተመሰረተች አገር በመሆኗ ነው። ማለት ሰሜን አሜሪካ ያው ክሪስቶፈር ኮሎምበስ ዲስከቨር አገኘ፣ አገኘ ለማለት ይከብዳል። አገሩ መሬቱ ሁሌም ነበረ፣ ነበረ፣ አወቀ እዚህ መኖሩው ትክክል። የነጭ አውሮፓ ኮሎኒያሊስቶች በተለይ እንግሊዝ ወደዚህ አካባቢ ኮሎኒዎች መሰረቱ ከዛ ኋላ እንግዲህ የኮሎኒያል ኢኮኖሚ አለ። ያን ኮሎኒያል ኢኮኖሚ ለማንቀሳቀስ የሰው ኃይል ያስፈልጋል። በሃይማኖት የተበደለ ነጻነት የተነፈገ አውሮፓ ያለ አዲስ እድልም የፈለገ ማይግረንት ወደዚህ እንግዲህ አትላንቲክን እያቋረጠ በመርከብ መምጣት ጀመረ። እንግዲህ ያኔ ሲመጣ አብዛኛኑ ነጭ ነበረ። ስለዚህ በኮሎኒያል አስተዳደር ውስጥ አሜሪካንም ነጻነታቸውን ለማስከበር ነጮቹ ናቸው የታገሉት እና ፕራይመሪ ሀገር የነጭ ሀገር ነው ለማለት ይችላል። ይሄን ሁልጊዜ ግንዛቤ መውሰድ አለብን አሜሪካ ነገር ሲሉ እንግዲህ እችን አዲሷን የዛሬ ሁለት መቶ ሰላሳ ዓመት የተመሰረተችውን አሜሪካን ነው የሚሉኝ። ትክክል። ነጭዎች ዋይት አንግሎሳክሰን የሆነ አይሪሽ ደም ያለው እንግሊዝና ጀርመኒክ ደም ያለው ፈረንሳይ እያለ እስከ ራሻ ይቀጥላል። በዌቭ ነው የመጣው ማይግረንቱ እና ሲቋቋም ይሄ ብቻ አይደለም። በአንጻሩ ይሄ ኮሎኒ እንግሊዞች ሲያቋቁሙ በባርነት ስሌቭ ኢኮኖሚ ደግሞ በሚሊዮን የሚቆጠር አፍሪካ ወንድምና እህቶቻችንን ከምዕራብ አፍሪካ በተለይ ፕራይማሪሊ ማምጣት ጀመሩ። በሚሊዮን የሚሆኑትም አለቁ። የተረፉት ተርፈው ወዲህ መጡ ወዲህ ሲመጡ ታዲያ ደቡብ ምስራቅ አሜሪካ ላይ አየሩን ሞቃትም ስለሆነ የጥጥ እርሻ ለማካሄድ የኦቾሎሚ እርሻ ለማካሄድ ሹገር ኬን ሸንኮራ ገዳ ለማድረግ ቶባኮ ቱምባኮ እርሻ ለማካሄድ ያን ያን ለማድረግ ጉልበት ያስፈልጋልና፣ ሰው ልጅ ክቡር ነው። እንደ ዕቃ እያመጡ ያን ኢኮኖሚያቸውን የሚያንቀሳቀሱት ነጩ፣ ያው የመሸጥ የመለወጥ መብት አለው፣ እየገደለም እያሰረም ተጠያቂነት የለበትም። በዚያ የተነሳ ነው የተቋቋመው እና በነገራችን ላይ ያ የባርነት እንቅስቃሴ የባሪያ ግዢው ከአፍሪካ የነበረው በአመዛኙ ማለት ነው፣ ምን ይመስል እንደነበረ እኮ አፍሪካውያን እስከ ዛሬ ድረስ በጋምቢያ እና በሴኔጋል ጠረፋ አካባቢ ሚውዚየም አለ። የጎሬም የጎሬ ሚዚየም አለ። ሰው ይጎበኘዋል። እንዴት ዘግናኝ እንደነበረ ይታያል። በጣም በጣም በበሽታና በረሃብና ተፋፍጎ በመተኛት እንደ ሳርዲን ያለቀው ህዝብ ያመዝናሉ። እውነቱን ለምናገር አቶ ሰለሞን፣ በነብስ ከደረሰው ጠንካራ ጠንካራው እዚህ መጥቶ በዛ ኢኮኖሚ ተነስቶ ነጩ መንቀሳቀስ ጀመረ። አስራ ሶስት ኮሎኒዎች ነበሩ። ነጮቹ ለጥቁሩ ሳይሆን ለራሳቸው መብት አስራ ሰባት ሰባ ስድስት ቀደም ብሎ መታገል ጀመሩ። ነጻነታቸውን የተባበሩት ዩኤስኤ የተባበሩት የአሜሪካ ሀገራት ዩናይት ስቴትስ ኦፍ አሜሪካ ብሎ አስራ ሰባት ሰባ ስድስት አሜሪካ ነጻነቷን ከእንግሊዝ አወጀች ማለት ነው። ያን ሲያደርጉ እንግዲህ ውስጥ ያላቸውን ችግር ይዘው ነው። መብቱ ለነጭ እንጂ አብሯቸው ለነበረው ጥቁሩ አይደለም። መብቱ ለነጩ ለኔቲቭ ኢንዲያኑ። በነገራችን ላይ ሁሌ የምንረሳው ነገር አለ። ይሄ ነዋሪው ይሄ ሀገር በመጀመሪያ ደረጃ አገሩ ለስንት መቶ ሺህ አመት ጀምሮ የሀገር ሰሜን አሜሪካ እስከ ደቡብ አሜሪካ ድረስ ያለው የህንዶች ነው። ነባሩ ህዝብ ማለት ነው። እነሱን መርሳት የለ ይረሳል። አሁንም ቢሆን ሁለት ሚሊዮን ሶስት ሚሊዮን አይሆኑም ኔቲቭ አሜሪካኖች ሬዘርቬሽን ውስጥም አሉ። ተቀላቅለውም የሚኖሩ ተጋብተውም ተዋልደውም ቶታል የአሜሪካናይዝድ ሆነውም የሚኖሩ አሉ እና መርሳት የለብንም። እና አሁን ታዲያ ኦልትራናሽናሊስቶች፣ አልተርኔቲቭ ራይቶች፣ ኒዮናዚዎች፣ ዘረኞች ይህ ሁሉ ወደ ዛሬው ሰልፍና ስለ ፖለቲካው ቀውሱ ላገናኝልህ ነው። ስለምን ስናወራ በሽታው ተውሳቁ የተተከለው ያኔ ነው። ያኔ ነው ቅድም ባጭሩ ለማስረዳት የሞከርኩት ጊዜ ታይም ፍሬምወርክ ውስጥ ነው እንግዲህ ምን ይሆናል ሲቪል ወር ብላንቱ ተላ አቶ ሰለሞን ትክክል የእርስ በርስ ጦርነቱ መነሻው ምክንያት ነው ያጠነጠነው ምንድን ነው እኛ ራሳችንን ዲሞክራቶች ነን ዲሞክራቲክ ስርአትና ባህል አለን ብለን ከቆጠር ባሮቹን ነፃ ማድረግ አለብን የሚለው ድምፅ እየገነነ እየገነነ መጥቶ በአስራ ስምንት ስልሳ አመተ ምህረት አብርሃም ሊንከን ይሄንን የፖለቲካ ፕሮግራሙ አካል አድርጎ ምረጡን ዘመቻውን ጀመረ ከዛም ዓመት ጥቂት ቀደም ብሎ ደግሞ እነዚህ ጥቁር በጥቁርነቱ ባርነትን እንቀጥላለን የሚሉት ደግሞ የራሳቸውን አቋም የሁለቱ አቋም እየከረረ መጣ። በአስራ ስምንት ስልሳ ላይ አብርሃም ሊንከን አሸነፈ፣ ምርጫውም ኖቬምበር ላይ። ወዲያውኑ ሁለት ወር አልፈጀባቸው፣ አቶ ሰለሞን ደቡብ ስቴቶች በተለይ ሰባቱ ስቴቶች ማለት ሳውስ ካሮላይና፣ ፍሎሪዳ፣ ሚሲሲፒ፣ አላባማ፣ ጆርጂያ፣ ሉዚያና እና ቴክሳስ የመንገጠል ንቅናቄያቸውን የጀመሩት ወዲያውኑ በሁለት ወር ጊዜ ውስጥ ነው። መንፈሱ ሀሳቡ አለ በነገራችን ላይ ነገር ግን እርምጃ ያወሰዱት ልክ አብርሃም ሊንከን ሲመረጥ ነው። ወዲያውኑ ነው፣ ጀንዋሪ ገደማ ላይ ነው መንግስት ያወጁት። ኮንፌደራል ስቴትስ ኦፍ አሜሪካ ሲ ኤስ ኤ ብለው ነው። ሰባት ሀገሮች ሰባት ስቴቶች ማለት ነው። ሰባቱ ስቴቶች ሰባቱ ላይ ወዲያው አቋም ሲወስዱ ቨርጂኒያም ተከተለ። አርካንሳስ፣ ቴኔሲ እና ኖርት ካሮላይናም ተጨመሩ። አስራ አንድ ሆኑ ማለት ነው። መንግስት አቋቋሙ፣ ህገ መንግስት አረቀቁ። ምንድን ነው እንግዲህ የህገ መንግስቱ ፖለቲካው ፌዴሬሽኑን ፈርሷል፣ አንቀበልም። ከአሜሪካ ተገልጥለን ወጥተናል፣ አንቀበልም። ካሁን በኋላ እያንዳንዳችን ነጻ እስቴት ነን። ነገር ግን ልል በሆነ ሁኔታ ለማቀናበር ፖለቲካዊ፣ ሚሊተሪና ሴኩሪቲ ሁኔታዎችን ኮንፌዴራል መንግስት አቋቁመናል። እሱም ካፒታል ሲቲው ጊዜያዊ ሞንተጋመሪ፣ አላባማ በኋላ ቨርጂኒያ ስትቀላቀል ወደ ሪችመንድ አዞረው። ለአምስት ዓመት ገደማ ሪችመንድ ቨርጂኒያ የተገንጣዮቹ ርዕሰ ከተማ ሆና ነበር እና ኮንፌደሬሹ አዎ ወዲያው ወታደር ሀይል ማዘጋጀት ጀመሩ አወጁ መገንጠናቸውን መንቀሳቀስ ጀመሩ ያን ሲያደርገ ነው እንግዲህ የመጀመሪያ ጥይት ደግሞ የተኮሰችው ሳውስ ካሮላይና ሰምተር ፎርት ላይ ነው የሚሊተሪ ካምፕ ነው እዛ ያሉትን የፌዴራል ወታደሮች እንግዲህ ከሀገራችን ውጡ ብለው ከበባ አደረጉ ፌዴራል ወታደሮቹ ሬዚስት አደረጉ። አብርሃም ሊንከን ወታደሮቹን አዞ በባህር ኃይል ጥይትና ቀለብ አይዞሌትድ ሆኖ ስለያዟቸው ላከ። ያው እንግዲህ እጅን ስጥ አንሰጥም። በዚ የተነሳ ተኩስ ተነሳ። ያ ተኩስ ያቺ ጥይት ከስልሳ አንድ እስከ አስራ ስምንት ስልሳ አምስት አመተ ምህረት ድረስ ግማሽ ሚሊዮን በላይ የሰው ሕይወት ነው ያለቀው እርስ በርስ ሰሜንና ደቡብ ሲዋጋ ማለት ነው። እንግዲህ አሜሪካ ቪትናም ያጣችው ልጆችዋል ኮሪያ ያጣችው የመጀመሪያ ዓለም ጦርነት ሁለተኛ ዓለም ጦርነት አፍጋኒስታን ኢራክን ያጣችውን ወታደሮች ብንደምር በሲቪል ወር ወንድምና ወንድሙን የተላለቀበት ካዥዋልቲ ይበልጣል ማለት ነው። ስለዚህ ይሄ ቁስሉ በጣም ጥልቀት ያለውና እስካሁን በምሬት አቋም ወስዶ የሚነታረፉበት ምክንያት የዚህ የተነሳ ነው። ስለዚህ ህልማቸው ምን ነበረ? ኮንፌዴራሎቹ ይህንን የባሪያ ስርዓት እናስቀጥላለን ነው ያ ህልማቸው። እንግዲህ ስለተሸነፉ ከሰማቶ ሰለሞን አይደለም በዛ ቅሬታ ላይ ተመስርተው ኩክ ሉክስ ክላን የሚባለው የዘረኛ ድርጅት ሌላም ዋይት ሱፐርማሲስቶች የተወለዱት አሁን ዶናልድ ትረምፕ ስልጣን ላይ ከመጡ ሳይሆን ያኔ ነው ከኤይቲን ሲክስቲ ፋይቭ ከአስራ ስምንት ስልሳ አምስት ከአስራ ስምንት ሰባ ጀምሮ ነው የተፈለፈሉት እና የአሁኑን በደንብ ግንዛቤ እንዲኖረን ከፈለግን የአሁኑ ውጥንቅት ከዶናልድ ትረምፕ ምን ያገኛሉ? ለምን ደገፉት? እሱስ ምን ይዞ ተነሳ? እነማን እነማን ናቸው የሚደግፉት? ኒዮ ናዚዎች፣ ዋይት ናሽናሊስቶች፣ ዋይት ሱፐርማሲ፣ ያ የነጭ የበላይነት አስተሳሰብ አራማጆች ማለት ነው። አዎ እነሱ ናቸው ይሄንን ካልን አሁን ዩናይትድ ስቴትስ ሰሞኑን የገባችበት ሁኔታ በተለይ ለሮበርት ኢሊ ሻርልስቪል ላይ የቆመው ሀውልት ይነሳ ይነሳ በሚል ጭቅጭቅ ብዙ ትርምስ ተነስቷል ትክክል ፕሬዚደንቱን ሁሉ ያካተተ እሳቸውም በሰጡት አስተያየት ሁለቱንም እኩል አድርገው ማየታቸው በጣም አስወቅሷቸው እዚህ ላይ ጥያቄ አለኝ እዚህ ላይ ነው ጥያቄ ፕሬዚደንት ዶናልድ ትራምፕ ምንም እንኳን በመጀመሪያው መግለጫቸው የትኛውንም ወገን በስም ባይጠሩም ሁከትንና መጻን አውግዘው ነበረ በሁለተኛው መግለጫቸው ላይ ግን በስም ጠርተዋቸዋል ኬኬኬን ጠርተዋል ኒዮናዚዎችን ጠርተዋል የነጭ በላይነት አስተሳሰብ አራማጆችን ጠርተዋል የጥላቻ ቡድኖች የጥላቻ አስተሳሰብ ሁሉ በዩናይትድ ስቴትስ ቦታ የለውም ብለው አውግዘዋቸዋል ምንድን ነው በዶናልድ ትራምፕ ላይ የሚነሳው ተቃውሞ እና ምንድን ነው ከሳቸው የሚፈለገው የሚነሳው ተቃውሞ የአውግዙን ቅሉ የግማሽ ልብ ማለት ሀፍ አርክድ የሆነ ነው አባባላቸው ራሱ እንደምታስታውሰው ላይቭ ኢንተርቪው ከዛ አሜሪካ ቪዲ ሆነውን ደግሞ ማየት ይቻላል። አሁን አንድ በቀጥታ የተናገሩበት ነገር እነዚህ ናዚዎች ናቸው፣ ምንድን ናቸው ሬሲስት ናቸው፣ ኦልትራናሽናሊስት ነገር ግን ደግ ደግም ሁሉም ኖርማል ዜጎችም ነበሩ ብሎ ነው ያቀረቡት። ሰው ደግሞ ያለው እንደ ኖርማል የሆነ ሰው ከናዚ ጋር አያሰለፍም። ኖርማል የሆነ ሰው ስድስት ሚሊዮን አይሁድን ያጠፋ ድርጅት እና ለሱም ያመልክት አይዲዮሎጂ ጋር የሚሰለፍ አይደለም እና ይሄ ተዳደፋ ማለት አካሄድ ይሄ ተደበቀውና የሚታማው ዘረኝነት አለቦት ወይ በሚል ነው ህዝቡ ተቆጥቶ የተነሳ የወጣው። በዛም የተነሳ እስከ ሴናተሮች ሁሉ ለመጀመሪያ ጊዜ በግን ብዙ ብዙ ወቅሰዋቸዋል ሁለት የቀደም ፕሬዚደንቶች ቡሽ እና አባትና ልጅ እንዲሁም የሃይማኖት መሪዎች እንዲሁም ሴናተሮች በሙሉ እያወገዟቸው ነው። ይህን የመሳሰሉ ሁኔታዎችን ቁጣን አስነስቷል። ነገር ግን አቶ ሰለሞን እዚህ ላይ ማስታወስ በምፈልገው አሜሪካ ቻለንጅ ይገጥማታል ብዙ ጊዜ። አዎ ቻለንጅ የሆን ግን ትወጣለች ወይ በከፊልም ሆነ በሙሉ ልብ ትወጣለች። አሁን ለምሳሌ ቦስተን ያየ ነው። ይህንን ነው ጠንክሮ ነው ህዝቡ የወጣው በቁጣ ነው፣ በቁጭት የወጣው አንድንን አንለያይም የዘር ልዩነት የለንም ብሎ ነው ፕሬዚደንት ትራምፕ ለአሜሪካ ግድ አላቸው ወይስ ግድ የላቸውም? ይወዳሉ ወይስ አይወዱም? ህዝባቸውን እናገራቸው። መቼም ይሄ ግሩም ጥያቄ ነው። መቼም እንደ አሜሪካዊ መቼም ሀገሪቷን ይወዳሉ ብዬ ነው ገምተው፣ መውደድም አለባቸው ብዬ ገምታለሁ። ግን የፖለቲካ ብስለት ስር የላቸው አንዳንድ ጥሬና ምንድን ነው የሚባለው፣ እሱም ይቅር ግድ የለም። ግን መለየት አለመቻላቸው በጎና በጎ ያልሆነውን የፖለቲካ እውቀት ሜይ ቢ ስላልኖራቸው የጎዳቸው ይመስለኛል። እንደገና ከሁሉ ደግሞ ሰው ልጅ የፈልገው ድክመት ይኖረው መስማት አለመቻል አትወሰደ። አንድ ሰው መስማት ቢችል እንኳን ከብዙ አደጋ ራሱን ይጠብቃል፣ ይበስላል። ይሄ ይሄ ችግር ተዳምሮ ሰውየሆንም ችግር ውስጥ የከተታቸው ይመስለኛል። ከስምንት ዓመት ወይም አራት ዓመት በኋላ ኮቶ ሰለሞን ጨረሰው ሲወጡ ፕሬዚደንቶቹ ምን እንደሚመስሉ ምናውቀው ነው። ፎቶን ስናወዳደር ነው። ኦባማን ያየ ቡሽንም ካየ አርጅተው ግርጅት ጅስ ብለው በትንትናቸው ወጥተው ነው የሀገሪቷ የአንድ ሀገር ብቻ አስተዳዳሪ ሳይሆን የዓለምም አስተዳዳሪ ናቸው። ስራው መች ያስተኛል? ጊዜ ስመች ይበቃል። ይሄንን እንግዲህ እርሳቸው ምን ያህል እስካሁን ስድስት ወር ያው እየታገዱ ነው። ግን አራት ዓመት ድረስ ይችላሉ ወይ? ብዙ ይሆናል። ግን ከባድ ስራ ነው። አገሪቷ ቻለንጅ ገጥሟታል። ቻለንጁንም ለመወጣት ፈተና ውስጥ ነው፣ እየታገሉ ነው። ያን ሲታገሉ ደግሞ በዘዴ ችግሩን ለመፍታትም እየሞከሩ ነው። ሰውየውን አካባቢ የሚያበላሽ ሰዎችም ቅድም እንዳልነው የመለየት ስራ ተጀምሯል። በሰፊ እየሰሩ ፕሮፌሰር ብሩክ ኃይሉ እንግዲህ እንደተለመደው ለሰጡኝ ጥልቀት ላለው ማብራሪያው እጅግ በጣም አድርጌ አመሰግናለሁኝ። እኔም አቶ ሰለሞን ለተሰጠኝ እድል አመሰግናለሁ። አንድ ነገር መርሳት አለብን ይሄ ታላቅ ሀገር ሁሌ ፈተናዎች ይገጥሙታል እንግዲህ ተስፋ የሚደረገው ይሄን ፈተና አልፎ እንደሚወጡ ነው የሪፐብሊካን ፓርቲውም የጥራት ዘመቻ ማድረግ አለብን ብለው መስታወት ፊታቸው ላይ እያስቀመጡ ነው ያን ማድረግ ከቻሉ ሰራብ ያደርጋሉ ያን ማድረግ ካልቻሉ ግን ሪፐብሊካን ፓርቲ ራሱ ህልውና ጥያቄ ውስጥ እየገባ ነው የመከፋፈሉና የመዳከመ ሁኔታ ለማለት ይፈልጋሉ የመጨረሻ ነጥብ አመሰግናለሁ ፕሮፌሰር ብሩክ እግዜር ይስጥልኝ ደህና ምሽ እኔም አመሰግናለሁ አብሮ የስጠና America, sweet America, you know, God done shed his grace on thee, he gave me crown, I could. yes he did. ሰፊ ውይይት ነው ያደረግነው ከታሪክ እያጣቀሱ ፖለቲካውን እየፈተሹ የዘንድሮውን አዝማሚያ እየተነተኑ ብዙ ተነጋግረናል። ሙሉውን ውይይታችንን ከዌብሳይታችንና ከፌስቡክ ገጻችን ያገኙታል። እስከ ማጠቃለያው ከሙዚቃ ጋር ልተዋችሁ። ሰሎሞንን እና እንግዶቹን እናመሰግናለን። ለማጠቃለያ ዜና የስፔን ፖሊሶች ባለፈው ሳምንት ባርሴሎና ውስጥ መንገድ ዳር በተኮለኮሉ ሰዎች ላይ መኪናውን ነድቶ ጥቃት ያደረሰውን አሽከርካሪ ለመያዝ ዛሬ ሪፖል እና ማኒሉ የሚባሉ የሰሜን ምስራቅ ስፔን ከተሞች ላይ አትኩረው ክትትላቸውን ይዘዋል። አስራ ሶስት ሰው በገደለውና ከመቶ በላይ ባቆሰለው ጥቃት የሚፈለገው ተጠርጣሪ ዩኑስ አቢኩባል የሚባል የ22 ዓመት ዕድሜ ያለው ሞሮካዊ ነው። ከሱ በስተቀር አብዱል ባኪ የተባሉ ኢማምን ጨምሮ ሁለት ሌሎች ሰዎችም እየተፈለጉ ነው። እስካሁን የስፔን ፖሊሶች አራት ሰዎች ይዘዋል። የዩናይትድ ስቴትስ የመከላከያ ሚኒስትር ጂም ማቲስ የትረምፕ አስተዳደር አፍጋኒስታንን በሚመለከት አዲስ ስትራቴጂ ለማውጣት የያዘው ሂደት ያረካቸው መሆኑን ገልጸዋል። ዝርዝር ውስጥ ገብተው ለመናገር ግን አልፈለጉም። የተከበራችሁ አድማጮች የምሽቱ ዝግጅታችን ተጠናቀቀ። ነገ በመደበኛው የሰኞ ምሽት ዝግጅታችን እንገናኛለን። ለዛሬ በሁሉም ስፍራ ባሉ መላ ባልደረቦችና በቴክኒክ መሐንዲሶቹ ስምሰናበታችኋለሁ። ሶሎሞን አባተ ነኝ። ከእኛ ጋር ስላመሻችሁ አመሰግናለሁ። ሰላም፣ በደህና እደሩ።